መዝሙር ሰባ ስምንት ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁንም ወደ አፌ ቃል አዘንብሉ። አፌን በምሳሌ እከፍታለሁ፣ ከቀድሞ ጀምሮ ያለውን ተምሳሊት እናገራለሁ። ሰማነውንና ያወቅነውን አባቶቻችንም የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም፣ የእግዚአብሔርን ምስጋናና ኃይሉን ያደረገውንም ተአምራት ተናገሩ ለልጆቻቸው ያስታውቅ ዘንድ ለአባቶቻችን ያዘዘውን ምስክር በያዕቆብ አቆመ በእስራኤልም ሕግን ሠራ። የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ ተነሥተው ለልጆቻቸው ይነግራሉ ተስፋቸውንም በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዙንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ ጠማማና የምታስመረር ትውልድ ልቧን ያላቀናች ትውልድ ነፍስዋ በእግዚአብሔር ዘንድ ያልታመነች። የኤፍሬም ልጆች ለሰልፍ ታጥቀው ቀስትንም ገትረው በሰልፍ ቀን ወደ ኋላ ተመለሱ። የእግዚአብሔርን ኪዳን አልጠበቁም፣ በሕጉም ለመመላለስም እምቢ አሉ። መልካም ሥራውንና ያሳያቸውን ታምራቱን ረሱ። በግብፅ አገር በጣኔዎስ በረሃ በአባቶቻቸው ፊት የሠራውን ተአምራት ባሕርን ከፍሎ አሳለፋቸው፣ ውኆችን እንደ ክምር አቆመ። ቀን በደመና መራቸው፣ ሌሊቱንም ሁሉ በእሳት ብርሃን። ዓለቱን በምድረ በዳ ሰነጠቀ፣ ከጥልቅ እንደሚገኝ ያህል በብዙ አጠጣቸው። ውኃን ከጭንጫ ወጣ፣ ውኃንም እንደ ወንዞች አፈሰሰ። ነገር ግን ይበድሉት ዘንድ እንደ ገና ደገሙ፣ ልዑልንም በምድረ በዳ አስቈጡት። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። እግዚአብሔርን እንዲህ ብለው አሙት። እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን? ዓለቱን መታ ውኆችም ወጡ፣ ወንዞችም ጎረፉ። እንጀራን መስጠትስ ይችላልን? ለሕዝቡስ ማዕድን ያዘጋጃልን? እግዚአብሔርም ይህን ሰምቶ ተቈጣ፣ በያዕቆብም ላይ እሳት ነደደ፣ መዓትም በእስራኤል ላይ መጣ፣ በእግዚአብሔር አላመኑምና በመድኃኒቱም አልተማመኑምና። ደመናውንም ከላይ አዘዘ፣ የሰማይንም ደጆች ከፈተ። ይበሉም ዘንድ መናን አዘነበላቸው፣ የሰማይንም እንጀራ ሰጣቸው። የመላእክትንም እንጀራ ሰው በላ፣ ስንቅንም እስኪተርፋቸው ላከላቸው። ከሰማይ የምሥራቅን ንፋሳ አስነሣ፣ በኃይሉም የደቡቡን ንፋሳ መጣ። ስጋን እንደ አፈር የሚበሩትንም ወፎች እንደ ባሕር አሸዋ አዘነበላቸው በሰፈራቸው መካከል በድንኳናቸውም ዙሪያ ወደቀ። በሉ እጅግም ጠገቡ፣ ምኞታቸውንም ሰጣቸው። ከወደዱትም አላሳጣቸውም። መብላቸውም ገና በአፋቸው ሳለ የእግዚአብሔር ቁጣ በላያቸው መጣ። ከእነርሱም ከፍ ያሉቱን ገደለ፣ የእስራኤልንም ምርጦች አሰናከለ። ከዚህም ሁሉ ጋር እንደ ገና በደሉ፣ ታምራቱንም አላመኑም። ቀኖቻቸውም በከንቱ አለቁ ዓመቶቻቸውም በችኰላ። በገደላቸውም ጊዜ ወዲያው ፈለጉት፣ ተመለሱ ወደ እግዚአብሔርም ገሰገሱ። ረዳታቸውም እግዚአብሔር መድኃኒታቸውም ልዑል አምላክ እንደ ሆነ አሰቡ። በአፋቸው ብቻ ወደዱት፣ በአንደበታቸው ዋሹበት። ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑትም። እርሱ ግን ማሪ ነው፣ ጢአታቸውንም ይቅር አላቸው፣ አላጠፋቸውምም። ቁጣውንም መመለስ አበዛ። መዓቱንም ሁሉ አላቃጠለም። ወጥቶ የማይመለስ መንፈስ ሥጋም እንደሆኑ አሰበ። በምድረ በዳ ምን ያህል አስቈጡት፣ በበረሃም አሳዘኑት። ተመለሱ እግዚአብሔርንም ፈተኑት፣ የእስራኤልንም ቅዱስ አሳዘኑት። እነርሱም እጁን አላሰቡም፣ ከጠላቶቻቸው እጅ ያዳነበትን ቀን በግብፅ ያደረገውን ተአምራቱን፣ በጣኔው ስም በረሃ ያደረገውን ድንቁን ወንዞቻቸውንም ወደ ደም ለወጠ፣ ምንጮቻቸውን ደግሞ እንዳይጠጡ ዝንቦችንም በላያቸው ሰደደባቸው፣ በሏቸውም በጓጉንቸርም አጠፋቸው። ፍሬያቸውን ለኩብኩባ ሥራቸውንም ለአንበጣ ሰጠ። ወይናቸውን በበረዶ በለሳቸውንም በአመዳይ አጠፋ። እንስሶቻቸውን ለበረዶ ሀብታቸውንም ለእሳት ሰጠ። የማቱን መቅሰፍት በላያቸው ሰደደ። መቅሰፍትን መዓትንም መከራንም በክፉዎች መላእክት ሰደደ። ለቁጣው መንገድን ጠረገ፣ ነፍሳቸውንም ከሞት አላዳናትም። እንስሶቻቸውንም በሞት ውስጥ ዘጋ። በኩሮቻቸውን ሁሉ በግብፅ የድካማቸውንም መጀመሪያ በካም ድንኳኖች ገደለ። ሕዝቡን ግን እንደ በጎች አሰማራቸው፣ እንደ መንጋም በምድረ በዳ መራቸው በተስፋም መራቸው፣ አልፈሩምም። ጠላቶቻቸውንም በባሕር ደፈናቸው። ወደ መቅደሱም ተራራ አገባቸው፣ ቀኙ ወደ ፈጠረችው ወደዚች ተራራ። ከፊታቸውም አሕዛብን አባረረ፣ ርስቱንም በገመድ አካፈላቸው፣ የእስራኤልንም ወገኖች በቤታቸው አኖረ። ነገር ግን ልዑል እግዚአብሔርን ፈተኑት፣ አስቈጡትም፣ ምስክሩንም አልጠበቁም፣ ተመለሱም እንደ አባቶቻቸውም ካዱ። እንደ ጠማማ ቀስትም ተገለበጡ። በኮረብታ መስገጃዎቻቸው አስቆጡት፣ በተቀረጹ ምስሎቻቸውም አስቀኑት። እግዚአብሔርም ይህን ሰምቶ ተቈጣ፣ እስራኤልንም እጅግ ናቀ። የሴሎምን ማደሪያ ተዋት፣ በሰዎች መካከል ያደረገባትን ድንኳኑን፣ ኃይላቸውን ለምርኮ ሽልማቱንም በጠላት እጅ ሰጠ። ሕዝቡንም በጦር ውስጥ ዘጋቸው ርስቱንም ቸል አላቸው። ጎልማሶቻቸውን እሳት በላቸው፣ ቆነጃጅቶቻቸውም አላዘኑ። ካህናቶቻቸውም በሰይፍ ወደቁ፣ ባልቴቶቻቸውም አላለቀሱላቸውም። እግዚአብሔርም ከእንቅልፍ እንደሚነቃ ተነሣ፣ የወይን ስካር እንደ ተወው እንደ ኃያልም ሰው። ጠላቶቹንም በኋላቸው መታ፣ የዘላለምን ሐሳር ሰጣቸው። የዮሴፍንም ድንኳን ተዋት፣ የእፍሬምንም ወገን አልመረጠውም። የይሁዳን ወገን ግን መረጠ፣ የወደደውን የጽዮንን ተራራ መቅደሱን እንደ አርያም ሠራ፣ ለዘላለምም በምድር ውስጥ መሠረታት። ዳዊትንም ባሪያውን መረጠው፣ ከበጎቹም መንጋ ውስጥ ወሰደው፣ ከሚያጠቡ በጎችም በኋላ ባሪያውን ያዕቆብን ርስቱንም እስራኤልን ይጠብቅ ዘንድ ወሰደው። በልቡ ቅንነት ጠበቃቸው፣ በእጁም ብልሃት መራቸው።